ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። ሐሙስ ግንቦት 29 2011 ዓ ም አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልኝ። እኔም ቆንጅ ይታየ ነኝ። በነቀምቴት ከተማ ትናንት ማታ አንድ ሆቴል ላይ በተወረወረ ቦምብ ሰባት ሰው መቁሰሉ ተዘገበ። ይቀርፋል፣ ምናምን አሉ። በኋላ የነቀምቴ ከነማ እግር ኳስ ቡድን አሰልጣኝ ቾምቤ ገብረ ሕይወትን ድምጽ ነው የሰማነው። የነቀምቴ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ተወካይ ወይዘሮ አልማዝ ታደለ አደጋው መጣሉን አምነው ሲያበቁ ግድያውን የፈጸመው ማን እንደሆነ ግን እንደማያውቁን የተናገሩት ዘገባውን በአብይ ርዕስ ይዘነዋል። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ ጠቅላይ ሚኒስትር ዓብይ አህመድ የሱዳን ወታደራዊ መሪዎችና ተቃዋሚውን ህብረት ስለ ሀገሪቱ የዲሞክራሲ ሽግግር ሊሸመግሉ ነገ ዓርብ ወደ ካርቱም እንደሚጓዙ እዚያው ካርቱም የሚገኘው የኢትዮጵያ ኤምባሲ ዲፕሎማሲያዊ ምንጭን ጠቅሶ ሮይተርስ ዘግቧል። ጠቅላይ ሚኒስትር ዓብይ ለአንድ ቀን በሚያደርጉት የካርቱም ቆይታቸው ከሽግግር ወታደራዊ ምክር ቤትና ከተቃዋሚው የነጻነትና የለውጥ ኃይሎች አባላት ጋር ተገናኝተው እንደሚነጋገሩ ዲፕሎማሲያዊ ምንጮቹን የጠቀሰው የሮይተርስ ዘገባ ይናገራል። የአፍሪካ ህብረት ሱዳንን በሲቪል የሚመራ መንግስት እስከምታቋቁም ከማናቸውም እንቅስቃሴዎች አግጃታለሁ ሲል አውጇል። የህብረቱ የሰላምና የጸጥታ ምክር ቤት ሱዳንን ማገዱን ዛሬ ባወጣው መግለጫ ነው ያስታወቀው። የሱዳን ተቃውሞ መሪዎች ገዢው የሱዳን ወታደራዊ ምክር ቤት ስለ ሀገሪቱ የወደፊት የፖለቲካ እጣ እንደራደር ብሎ ያቀረበላቸውን ጥሪ ውድቅ አድርገዋል። በዚሁ ሳምንት ውስጥ ካርቱም ላይ ተቃዋሚ ሰልፈኞች የተገደሉበትና የቆሰሉበት እርምጃ ተወስዶ ሲያበቃ እንነጋገር ብሎ ጥሪ ከልብ የመጣ አይደለም ነው ያሉት ተቃዋሚዎቹ። እማኞች እንደተናገሩት ጥቃቱን ያደረሱት የአጣዳፊ ድጋፍ ሃይሎች የሚባሉ ሚሊሻዎች ናቸው። የተቃዋሚው ጎራ ደጋፊ የሆኑ ሐኪሞች እንደገለጹት በተቃዋሚ ሰልፈኞች ላይ በደረሰው ጥቃት የተገደለው ሰው ብዛት ከትናንት ረቡዕ ወዲህ ወደ አንድ መቶ ሁለት ከፍ ብሏል። የሱዳን የጤና ሚኒስቴር ባወጣው መግለጫ ደግሞ የ ሞቱት ሰዎች ከ46 አይበልጡም ነው ያለው። የሀገሪቱ የሱዳን የባለሙያዎች ማህበር ቃል አቀባይ ሞሐመድ ዩሴፍ አልሙስጣፋ በሰጡት ቃል የጀነራል አብዱልፋታህ ቡርሃን የንደራደር ጥሪ ከምር የመጣ አይደለም በስራቸው ያሉ ናቸው እኮ ሰው የገደሉት መግደልም የቀጠሉት፣ ብለዋል። ተቃዋሚዎቹን የሚወክለው የነጻነትና የለውጥ ኃይሎች የተባለው አካል ጦር ሰራዊቱ ስልጣኑን ለሲቪሎች እንዲያስረክብ ግፊት ለማድረግ ዘመቻውን እንቀጥላለን ብለዋል አል ሙስጣፋ። የገዢው የሽግግር ወታደራዊ ምክር ቤት መሪ ጀኔራል ቡርሃን ትናንት በሰጡት መግለጫ ያለምንም ገደብ ሲሉ በጠሩት አኳኋን ከተቃዋሚ መሪዎች ጋር ድርድሩን ለመቀጠል ዝግጁ ነን ብለው ነበር። ጀነራሉ ጨምረው ለስምንት ሳምንታት በካርቱም በመከላከያ ሚኒስቴሩ ደጃፍ የቀጠለውን የመቀመጥ ተቃውሞ ደም አፋሳሽ ጥቃት የበተኑት በተጠያቂ ይያዛሉ ማለታቸው ተጠቅሷል። ይሁን እንጂ የትናንቱ መግለጫቸው ማክሰኞ እለት በቴሌቪዥን ከተላለፈው ንግግራቸው ጋር የሚጣረስ ሆኖ ተገኝቷል። ገዥው ምክር ቤታቸው ከተቃዋሚው ኅብረት ጋር የጀመረው ድርድር ተቋርጧል፣ ከአሁን ቀደም የተደረጉ ስምምነቶችንም እንሰርዛለን ነበር ያሉት ማክሰኞ ቡርሃን በአስቸኳይ አዲስ መንግስት እናቋቁማለን በዚህኛው መግለጫቸው ነው። በቀጣዮቹ ዘጠኝ ወራት ውስጥ ምርጫ እስከሚካሄድ ያስተዳድራል አዲሱ መንግስት ማለታቸው ተጠቅሷል። ተቃዋሚ ቡድኑ ግን በአፋጣኝ ነው ይህንን እቅድ ውድቅ ያደረገው። የሱዳን ዶክተሮች ኮሚቴ ቢያንስ አርባ አስክሬኖች ከካርቱም ናይል ወንዝ ውስጥ መውጣታቸውን ተከትሎ በዚህ ሳምንት የተገደሉትን ሰዎች ቁጥር ከቀደመው እጅጉን ከፍ አድርጎ ገልጾታል። ኮሚቴው እንዳለው ፈጣን ድጋፍ ሰጪ ሚሊሻው አስከሬኖቹን አውጥቶ ወዳልታወቀ ስፍራ ወስዷል። ከአምስት መቶ በላይ ተቃዋሚዎች መቁሰላቸውን ነው ጨምሮ ያስታወቀው። ይህ በእንዲህ እንዳለ እየተባባሰ የመጣው የሱዳን ሁኔታና ግጭቱ እንዳሳሰበው የምስራቅ አፍሪካ ሀገሮች የጋራ ልማት በይነ መንግስታት ባለስልጣን ኢጋድ በበኩሉ ባወጣው መግለጫ አስታውቋል። ወገኖቹ ከሁከትና ከሀይል እንዲታቀቡ ለድርድርና ለስምምነት እንዲዘጋጁም ተማጽኗል። ኢጋድ በሱዳን ያለውን ችግር ለመፍታት ከአፍሪካ ህብረት ጋር በመተባበር እንደሚሰራም አስታውቋል። ሱዳን ከስምንቱ የምስራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣን አባል አገሮች አንዷ ነች። በሱዳን ዜና እንቆያለን። የኤርትራ መንግስት ትናንትና ባወጣው መግለጫ የአፍሪካ ህብረትን የሱዳንን ቀውስ ዓለም አቀፋዊ ጉዳይ እያደረገ ነው ሲል ወንጅሏል። የኤርትራ የማስታወቂያ ሚኒስቴር ስለ ሱዳን ቀውስ ባወጣው መግለጫ አህጉራዊው ህብረት በያዘው አቋም ሆም ብሎም ሳይሆን ለውጭ ጣልቃ ገብነት የሚያመቻች ሁኔታ እየፈጠረ ሊሆን ይችላል ነው ያለው። ኤርትራ በአጎራባች ሱዳን ፖለቲካዊ ቀውስ ጉዳይ በአንድ ወር ጊዜ ውስጥ መግለጫ ስትሰጥ ይሄኛው ሁለተኛ ነው። ባለፈው ወር የኤርትራ ፕሬዚደንት ኢሳይያስ አፈወርቂ ወደ ካርቱም የላኳቸው መልእክተኞች የገዢውን ወታደራዊ ቡድንና የተቃዋሚ ህብረቱን መሪዎች ለየብቻ ማነጋገራቸው የሚዘነጋ አይደለም። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በሦስት የምሥራቅ አፍሪካ ሀገሮች በድርቅ ለተጎዱ ማኅበረሰቦች ድጋፍ የሚውል አርባ አምስት ሚሊዮን ዶላር መመደቡን አስታወቀ። ከዚህ ውስጥ አስር ሚሊዮኑ የሚውለው ለኢትዮጵያ ድጋፍ እንደሆነ ተገልጿል። መለስካቸው አማሃ ዝርዝራለሁ። በተባበሩት መንግሥታት ድርጅት በምክትል ዋና ጸሐፊ ማዕረግ የሰብአዊ ጉዳዮችና የአስቸኳይ ጊዜ እርዳታ አስተባባሪ ሚስተር ማርክ ሎኮክ በሶማሊያ በኢትዮጵያና በኬንያ በድርቅ ለተጎዱ አካባቢዎች ድጋፍ የሚውል 45 ሚሊዮን የአሜሪካ ዶላር መመደባቸው ታወቀ። በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ጽሕፈት ቤት ዛሬ ባሰራጨው መረጃ ምክትል ዋና ጸሐፊው ከአስቸኳይ ምላሽ ማዕከል የገንዘብ ቋት ወጪ ባደረጉት በዚህ ገንዘብ በሦስቱ አገሮች በድርቅ ለተጎዱ ማህበረሰቦች የተመጣጠነ ምግብ እንዲሁም የንጹህ ውሃ አገልግሎትን የመሳሰሉትን በአስቸኳይ ለማዳረስ ጥረት ይደረጋል። በአውሮፓውያን አቆጣጠር በ2019 ይጠበቅ የነበረው የጸደይ ዝናብ ባለመጣሉ በአፍሪካ ቀንድ አዲስ ድርቅ እንደተከሰተም የተሰራጨው መረጃ ያሳያል። በዚህ ድርቅ ከተጎዱ አካባቢዎችም ደቡባዊ ኢትዮጵያ የሚገኝበት ሲሆን በተከታታይ ድርቅ ሲጠቃ ቆይቶ ሲያንሰራራ የነበረ ነው። በአሁኑ ጊዜ መረጃዎች እንደሚጠቁሙት የውሃ እጥረት፣ በግጦሽ እና በውሃ ጦት ሳቢያ የእንስሳት መክሳት እና ሞት እየጨመረ እንደሆነም መግለጫው ያስረዳል። ከሰኔ እስከ መስከረም የሚጠበቀው የምህር ዝናብ ከመደበኛው አማካይ በታች እንደሚሆን የብሔራዊ ሜቴሮሎጂ መረጃ ያረጋገጠ መሆኑን የሚጠቅሰው ይኸው መግለጫ በተለይ በሶማሌ ክልል ተጽዕኖ ከፍ እንደሚል ይጠበቃል ብሏል። በተባበሩት መንግስታት ድርጅት ከተመደበው የ45 ሚሊዮን ዶላር ድጋፍ ለኢትዮጵያ የተመደበው 10 ሚሊዮን ዶላር ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው እናመሰግናለን ለዘገባው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከመላ ሀገሪቱ ከተውጣጡ የፍትህ አካላት አባላት ጋር ውይይት አካሂደዋል በውይይቱ መክፈቻ ላይ ባሰሙት ንግግር ባለፈው አንድ አመት ውስጥ በዘርፉ የተካሄዱ የህግ ማሻሻያዎች መሰረታቸውን በተቋማት ላይ ትኩረት ማድረግ አለባቸው ሲሉ ጠቅላይ ሚኒስትሩ አሳስበዋል በተለይም አቅምን የመገንባትና የመንግስት ኃላፊዎችን ጨምሮ በህግ የበላይነት የሚያምን ማህበረሰብ የመፍጠርን አስፈላጊነት ሰላምነት እንዳሰመሩበት የሀገር ውስጥ መገናኛ ብዙሀን ዘግበዋል። በፍትህ ስርአቱ ለውጥና የማሻሻያ ስራዎች ላይ ትኩረት ባደረገው ምክክር ከሶስት ሺህ በላይ ዳኞች፣ አቃቢያነ ህግ፣ ጠበቆችና የፍትህ ዘርፍ አመራሮች መሳተፋቸውን ነው ዜናው ያመለከተው። ጠቅላይ ሚኒስትሩ በንግግራቸው አስተዳደራቸው በፍትህ ስራ ጣልቃ እንደማይገባ አስታውቀዋል። ቱሪዝም ኢትዮጵያና ታላቁ ሩጫ በኢትዮጵያ የስፖርት ቱሪዝምን ያሳድጋል የተባለ ስምምነት ተፈራርመዋል። ስምምነቱ የተፈረመው በአፍሪካ በተሳታፊዎች ብዛት ትልቁ የሆነውንና ለ19ኛ ጊዜ የሚካሄደውን የታላቁ ሩጫ በኢትዮጵያ ዓለም አቀፍ የጎዳና ላይ የ10 ኪሎ ሜትር ውድድር የ2012 ዓ ም ምዝገባ መጀመሩን ባሳወቅበት ዝግጅት ላይ ነው። በመጽሔት ዘርዘር ያለ ዘገባ ይዘናል። የዩናይትድ ስቴትስ ተጠባባቂ የመከላከያ ሚኒስትር ፓትሪክ ሻንሃን ከሁለት ዓመታት በፊት ኒጀር ውስጥ በዩናይትድ ስቴትስ ልዩ ኃይሎች ላይ ስለተፈጸመው የደፈጣ ጥቃት አስመልክቶ የቀረበውን የምርመራ ውጤት በይፋ ተቀብለዋል። በደፈጣ ጥቃቱ አራት የዩናይትድ ስቴትስ ወታደሮችና አራት የኒዥር ወታደሮች መገደላቸው የሚዘነጋ አይደለም። ተጠባባቂ ሚኒስትሩ ዛሬ ሐሙስ ባወጡት መግለጫቸው የተገኙትን የምርመራ ውጤቶች በሙሉ፣ የጥቃቱን ኃላፊዎች በተመለከተ የተወሰዱ እርምጃዎችን ሁሉ የተሟሉና ተገቢ መሆናቸውን ተቀብለናል ብለዋል። ከኒጀሯ ዋና ከተማ ከኒያሜ በስተ ሰሜን በምትገኘው ቶንጎ ቶንጎ የምትባል መንደር ውስጥ ስለደረሰው የደፈጣ ጥቃት የተደረገውን የምርመራ ውጤት ካጤኑ በኋላ ነው ተጠባባቂው ሚኒስትር ይህን ያስታወቁት። የዴንማርክ ጠቅላይ ሚኒስትር ላርስ ሎከ ራስሙሰን ስልጣናቸውን በፈቃዳቸው እንደሚለቁ ዛሬ አስታወቁ። ስልጣናቸውን በፈቃዳቸው የመልቀቃቸው ምክንያት ሀገሪቱ ውስጥ በተካሄደው ምርጫ ሶሻል ዴሞክራቶች አብላጫውን የፓርላማ መቀመጫ ማሸነፋቸው ነው። የራስሙሰን ፓርቲ በምርጫው መቀመጫዎች አግኝቷል። የራሳቸውን የህዳጣን ፓርቲ መንግስት አጋር የሆነው የዴንማርክ ህዝቦች ፓርቲ ግን ከባድ ሽንፈት አጋጥሞታል። ሶሻል ዲሞክራቶቹ ሀያ ስድስት ከመቶውን ድምፅ አሸንፈው ፓርቲዎቹን በሙሉ መርቷል። የምርጫው ውጤት የ41 ዓመቷ ሜቴ ፍሬድሪክሰን ያቺን ሀገር እስካሁን በጠቅላይ ሚኒስትርነት ከመሯት ሁሉ በዕድሜ ወጣቷ ያደርጋቸዋል ተብሏል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትስ በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 292011 ዓ.ም ምሽት ፕሮግራም ነው። የከተማችንን ባለሀብቶች የሚያሸማቅቁ ኃይሎችን ሕግ ፊት በማቅረብ መንግስት ኃላፊነት ሊወስድ ይገባል ሲሉ የባህር ዳር ከተማ ወጣቶች ጠየቁ። ጠላ ለጨዋ ልጅ መጫወቻ፣ ለባለየ መማቻ ይላሉ። ሶሻል ሚዲያ እንደዛ ነው ይሆን ያለው በዚህ እንዳትበገሩ እንዳተሸበሩ። አሁን አሁን የገቢ ምንጭም እየሆነም ጭምር ነው። ፖለቲካው እንዴት እንደሚያምሰው እያያችሁ ነው። የዋልጌ የመጫወቻም እየሆነ ነው። መልካም አስተምህሮ የሚተላለፍበትን ያህል እንዲህ አይነት እኩይ ተግባራትም የሚተላለፍበት ነው። ጀግና ማለት ፊት ለፊት የሚሰማውን የሚናገር ነው። ተደብቆ በድብቅ ስም ሰው የሚያጠፋ አይደለም። ዶክተር አምባቸው መኮንን ናቸው የሰማችኋቸው። የአማራ ክልል ርዕሰ መስተዳድር ናቸው። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተንበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በነቀምቴ ከተማ ትናንት ምሽት አንድ ሆቴል ላይ በተወረወረ ቦምብ ሰባት ሰዎች መቁሰላቸው ተገልጿል። ጥቃቱን ተከትሎ በፍተሻ ላይ የነበረ የመንግሥት ታጣቂ ተኩሶ ራት በልቶ ከጓደኞቹ ጋር ወደ ማደሪያው ሲመለስ የነበረ አንድ የከተማይቱን እግር ኳስ ቡድን ተጫዋች ገደለ ሲሉ የቡድኑ አሰልጣኝ ተናግረዋል። የሆቴሉ ሥራ አስኪያጅ በፍንዳታው ሰዎች መቁሰላቸውን ገልጸው ብዙ ንብረትም መውደሙን ተናግረዋል። የነቀምቴ የመንግሥት ኮሚኒኬሽንስ ጽሕፈት ቤት ኃላፊ ተወካይ በቦምቡ ፍንዳታ ሰዎች መቁሰላቸውን ቢያምኑም አድራጊው ማን እንደሆነ አለመታወቁን ገልጸዋል። በአድራጎቱ የተጠረጠሩ ሦስት ሰዎች መያያዛቸውንም ተናግረዋል ናኮር መልካ ተጨማሪ አለው የነቀምቴ ከተማ እግር ኳስ ቡድን አሰልጣኝ ቾምቤ ገብረ ሕይወት የመስመር ተጫዋቻቸው ወንደሰን ዮሐንስ ላይ ትናንት ማታ በግምት አንድ ሰዓት ተኩል ላይ ደረሰበት ያሉትን ጥቃት እንዲያስታውሳሉ፣ የት ናችሁ ምናምን ታንተ ቀርፍ ተገባ ተላዩ የዛ ወደል ማለት ተርፈሃል ምናምን አሉ። እራሱ ደውሎ ማለት ነው። አዎ ቀርፍ ያሉበሉ አንድ ቦታ ሆኖ አልባ አንድ ቦታ ሆን ያለ ነው። አራት ናቸው ወጠን እየተፈተሽን እየወጣን ነው አለ። አምስት ደቂቃ በኋላ ሩምታ ቶክ ሰማ። ከዛ በኋላ እንደገና ስልክ ከደወለ ወታደር ነኝ የናን አካባቢ ነው እንደዚህ እጁ ላይ ተመጥቷል ምናምን አለኝ። እዛ እኔም ወደ ሆስፒታል ለሕክምና እየሄድኩ ነኝ አልኩት። ወንደሰን ዮሐንስ ነው አለኝ። በቃ ተረባርበን ወደ ሆስፒታል መጣን። ምንም ማድረግ አልቻለም ዶክተሮች ቢረባረቡ ምን ቢሉ ምኑ ላይ ነው የተመታው? ተከሻው ላይ ነው ጀርባው ጎኑ ላይ ማለት ነው ጎኑ ገብቶ በእኛ በሌላኛው ጎን ነው የወጣው እና በቃ በጣም ደም ፈሶ ሰው ይህን ለመዳን አልቻለም። ማን እንደመታው ይታወቃል ኢንፎርሜሽን አብረውት ስለካሉት ሶስቱ ልጆች ምስለማው እነሱንም ደብድበዋቸዋል። እኛ ሪፖርተኛ ነን ሲሏቸው ዱላ ነው ቅርቅጥ አደርገው እዛ ያ ዱላ ሲበዛበት ወንደሰንን ከ13 ዓመቱ ጀምሮ እንዳሰለጠኑት ይናገራሉ አሰልጣኝ ቾምቤ። አሰልጣኙ ፋክት በሚባል ሆቴል ራት እየበሉ እንደነበርና በፍንዳታ ወቅት እርሳቸውም ላይ መጠነኛ ጉዳት እግራቸው ላይ መድረሱን ተናግረዋል። የወንደሰን ጓደኛ ቹቹ ሻውል አስከሬኑን ይዘው አዋሳ ወደሚገኝ ቤተሰቦቹ እየተጓዙ መሆኑን ተናግሯል። ጥቃቱ የተፈጸመበት ፋክት የተባለው ሆቴል ስራ አስኪያጅ አቶ ፈለቀ አለሙ ትናንት ማታ ስለተፈጠረው ነገር እንዲህ አብራርተዋል። ሞባይል ነው የተገጠመው ነገር፣ ሞባይል ነው የፈነዳ ይላሉ እዛ የነበሩ ከስተመሮች ነበሩ። የተጎዱ ተናጋሪዎች ነበሩ። ሞባይል ነው ሲበታተን ያየ ነው። ሞባይል ላይ ተገጥሞ ነው ምናምን ቤት ዕቃ ማን ማን እንደፈጸመ ይታወቃል። የሚጠረጥሩት ማልነርሶ ማነ ምንም የሚጠረጥሩትም አካል የለም ይ ነው ምን ነገር ወታደሮች ምናምን ብሎ እና ደግሞ አትክፈቱ፣ ዝጉ። ሁሉም ከፍተዋል፣ ሁሉም ከፍተዋል። እና ደግሞ አድማ ነገር ነገር ከዛ በኋላ የተያዘ ሰው አለ

ትናንት በፍንዳታው የቆሰሉ ሰባት ሰዎች ወደ ሆስፒታሉ ገብተው የህክምና ክትትል እንደተደረገላቸው፣ ጤናቸውም በጥሩ ሁኔታ ላይ መሆኑን አረጋግጠዋል። በጥይት የተመታ አንድ ግለሰብም ሆስፒታሉ ከመድረሱ በፊት ህይወቱ ማለፉን ነው የተናገሩት። የነቀምቴ ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ተወካይ ወይዘሮ አልማስታደለ ተከታዩም ብለዋል። ፋክት የሚባል ሆቴል ውስጥ ነው ቦምብ ፈንድቶ ሰባት ሰዎችን ያቆሰለው። ይህንን ማን እንደፈጸመ አይታወቅም፣ ግን እያጣሩ ነው። የእግር ኳስ ተጫዋቹም እዛው አካባቢ ነው የተመታው። የመንግስት ታጣቂዎች ለፍተሻ ቆሙ እያሉ ነበር አሉ። ለመሮጥ ሲሞክር ነው በጥይት የተመታው። ማን እንደገደለው ግን የማውቀው ነገር የለኝም። አድራጊው ማን እንደሆነ አይታወቅም ያሉት ተወካይዋ በድርጊቱ የተጠረጠሩ ሶስት ግለሰቦች ተይዘው ምርመራ እየተደረገባቸው መሆኑንም ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ ናኮርን አመሰግናለሁ ለዘገባው ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ የምሽቱ ዘገባዎች የመጽሔት ይቀጥላሉ ቱሪዝም ኢትዮጵያና ታላቁ ሩጫ በኢትዮጵያ የስፖርት ቱሪዝምን ያሳድጋል የተባለ ስምምነት ተፈራርመዋል። ስምምነቱ የተፈረመው በአፍሪካ በተሳታፊዎች ብዛት ትልቁ የሆነውንና ለ19ኛ ጊዜ የሚካሄደውን የታላቁ ሩጫ በኢትዮጵያ ዓለም አቀፍ የጎዳና ላይ የ10 ኪሎ ሜትር ውድድር የ2012 ዓ.ም ምዝገባ መጀመሩን ማብሰሪያ ዝግጅት ላይ ነው። ስምምነቱ ለሶስት ዓመታት የሚቆይ ሲሆን ኢትዮጵያ በስፋት እንዳልተጠቀመችበት የተገለጸውን የስፖርት ቱሪዝም ዘርፍ በተሻለ መልኩ እንድትጠቀምበት ከማገዝ ባሻገር የሀገሪቱን ገጽታ ለመገንባት ጉልህ ድርሻ ይኖረዋል ተብሏል። ግርማቸው ከበደ ዘገባ ልኳል። ኢትዮጵያን በአለም አደባባይ ከፍ አድርጎ ባስጠራውና ከመካከለኛ ርቀት እስከ ማራቶን ድረስ ያሉ ሀያ ሰባት የሩጫ ክብረ ወሰኖችን በሰበረው ኃይሌ ገብረስላሴ የተጀመረው ታላቁ ሩጫ በኢትዮጵያ 19ኛውን ዓለም አቀፍ የ10 ኪሎ ሜትር ውድድር በህዳር 2012 ዓመተ ምህረት ያካሂዳል። ይህን ውድድር ተጠቅሞ ኢትዮጵያን ለዓለም ለማስተዋወቅ እንደሚያስችል የታመነበት ስምምነት ደግሞ ዛሬ ተፈርሟል። የኢትዮጵያን የቱሪስት መስህቦች በሚያስተዋውቀው መንግስታዊ ቱሪዝም ኢትዮጵያና ታላቁ ሩጫ በኢትዮጵያ መካከል የተፈረመው ስምምነት ለሶስት ዓመት የሚቆይ ሲሆን ኢትዮጵያ በስፋት እንዳልተጠቀመችበት የተገለጸውን የስፖርት ቱሪዝም ዘርፍ በተሻለ መልኩ እንድትጠቀምበት ከማገዝ ባሻገር የሀገሪቱን ገጽታ ለመገንባት ቡል ድርሻ ይኖረዋል ተብሏል። ታላቁ ሩጫ አንድ የቱሪስት መዳረሻ እንደሆነ የገለጹት የቱሪዝም ኢትዮጵያ ዋና ስራ አስፈጻሚ ሌንሳ መኮንን ስምምነቱ ሩጫውን ለዓለም ከማስተዋወቅ ባለፈ ያለውን አላማ ለቪኦኤ ተናግረዋል። የስምምነቱ ዓላማ በተቀናጀ መልኩ ዘላቂ በሆነ ሁኔታ ቱሪዝምን ከምናስፋፋባቸው አንዱ ፕሮዳክት ስፖርት ስለሆነ ያንን በሰፊው መስራት እንድንችልና ኦሬዲ ደግሞ ግሬት ኢትዮጵያን ረን አገር ውስጥ መሰረቱን የጣለ ፕሮዳክት እንደመሆኑ እሱን አጠናክረን የምንሄድበት መስመር ነው ብለን ያለውም ከዚህ የምንጠብቀው ምንድን ነው? አንደኛ የሀገራችንን ገጽታ እንገነባበታለን ብለን እናስባለን። ይህንን ገጽታ ደግሞ የምንገነባው የተለያዩ ከዓለም የሚመጡና ዚህ ተሳትፎ ከሚያደርጉት ጋር ሩጫው ላይ በተጨማሪ ደግሞ አካባቢያችንን፣ አየራችንን መስህቦቻችንንም አይተው መሄድ እንዲችሉ ቅድመ ዝግጅቶችን ማዘጋጀት ሌሎች ግል ባለ ዘርፉ ላይ ያሉ እንደ ቱር ሆቴሎች ቅድመ ዝግጅት ማዘጋጀት እንዲኖራቸው ለማድረግ፣ ልክ አሁን ግሬት ኢትዮጵያን ራን ከስድስት ወር በፊት ሬጅስትሬሽን እንደጀመረው ሁሉ እኛም ይህንን ለባለድርሻ አካላት ቀደም ብለው ዝግጅት እንዲያደርጉ ምቹ ሁኔታ ይፈጥራል ብለን ነው። ይህንን ነው የምንጠብቀው ከዚህ ስምምነት። በ2008 ዓ ም በተካሄደው የ10 ኪሎ ሜትር የጎዳና ላይ ሩጫ ከ700 በላይ የውጭ ሀገር ተሳታፊዎች እንደተገኙ ያስታወሱት የታላቁ ሩጫ በኢትዮጵያ የውድድር ዳይሬክተር ኤርሚያስ አየለ ደግሞ ተሳታፊዎቹ ወደ 2 ሚሊዮን ዶላር የሚጠጋ ገንዘብ ለሀገሪቱ ኢኮኖሚ እንደጨመሩ ተናግረዋል ውድድሩ በ2013 ዓ ም ሀያኛ ዓመቱን ሲይዝ ደግሞ የውጭ ሀገር ተሳታፊዎችን ቁጥር 2000 በማድረስ ለሀገሪቱ 6 ሚሊዮን ዶላር ለማስገኘት የያዙትን እቅድ ለማሳካት ስምምነቱ ያግዘናል ብለዋል አቶ ኤርሚያስ። ስምምነቱ ስለሚፈጸምበት መንገድም አብራርተዋል። ከቱሪዝም ኢትዮጵያ ጋር ዛሬ ያደረግነው የሶስት አመት ስምምነት እንግዲህ ባለፈው ሶስት አመት ስንሰራው የነበረ ነው። ማለት ታላቁ ሩጫ ሬዲሜድ የሆነ ፕሮዳክት ነው ማለት አዲስ ፕሮዳክት አይደለም እና ግን ምንድን ነው የዓለም አቀፍ ተሳታፊዎችን ለመጋበዝ ሁሌ ያለው ላይ ጨምሮ በደንብ ማስፋት ያስፈልጋል። ስለዚህ በዋናነት የኢትዮጵያን ቱሪዝም ፕሮሞት ለማድረግ ያለው ላይ ማስፋት፣ ታላቁ ሩጫ በጣም ተፈላጊነት ስላለው ስለሚታወቅ ያን ተጠቅሞ አንድ ታላቁ ሩጫ ራሱ የስፖርት ፕሮዳክት ነው። በደንብ ፕሮሞት ለማድረግ ያምን ይጨምራል። ጋዜጠኞቹን ከውጭ ማምጣት ታዋቂ ሰዎችን ኢንፍሉዌንሰሮችን ማምጣት፣ አሁን ቪአይፒ ማምጣት፣ ተጥኖ ፈጣሪዎችን ማምጣት ይጨምራል። እና እነሱ ሲመጡ ሚዲያው ይከተላል። ተከታያቸውም ጋር እንደርሳለንና ታላቁ ሩጫን ያው አስፍቶ ማስተዋወቅ። ግን ሲመጡም ጋዜጠኞቹም፣ እንደዚሁም ታዋቂ ሰዎቹ ተጽዕኖ ፈጣሪዎቹ የኢትዮጵያን የባህልም የታሪክም ቅርሶቻችንን እንዲጎበኙና ተጨማሪ ያለውን ስራ የማስተዋወቅና ያገራችንን በጎ ገጽታ የመገንባት ስምምነት ነው እና በየአመቱ ቁጥ ቁጥ እያደረግን ነበር የምናደረገውና አሁን እንዲሰፋ ሲል አመቱ ሙሉ ረዘም አድርገን እናስባለን ዘንድሮ ይህም ብናደረግ ሹር ስለምንሆን ሰፋ አድርጎ መስራት ይቻላል። በአፍሪካ ትልቁ የሆነው የታላቁ ሩጫ በኢትዮጵያ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ ሩጫ ለ19ኛ ጊዜ በሚቀጥለው ዓመት ሲካሄድ 45,000 ተሳታፊዎች ይሮጣሉ ተብሏል ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ አመሰግናለሁ ግርማቸው ይቅርታ አድማጮች፣ ወደ ተከታዩ የመጽሔት ርዕስ እናልፋለን። በደብረ ብርሃን ዩኒቨርሲቲ ተከስቶ የነበረው ግጭት መረጋጋት ቢስተዋልበትም ተመልሶ ላለማገርሸቱ ማስተማመኛ የለንም ሲሉ ተማሪዎቹ ስጋታቸውን ገልጸዋል። በሌላ በኩል ደግሞ ግጭቱ እንዲባባስ የሚገፋፉ ተማሪዎች በሕግ ተጠያቂ እንዲሆኑ እንቅስቃሴ መጀመሩን የሰሜን ሸዋ ዞን ፖሊስ አስታውቋል። መስፍን አራጌ ተጨማሪ አለው። በተመራቂ ተማሪዎች መካከል የተካሄደ የዋንጫ እግር ኳስ ጨዋታ ላይ እንደ ቀልድ የተፈጠረ ግጭት የብሔር ገጽታ ተላብሶ የደብረ ብርሃን ዩኒቨርሲቲን ሰላም አውኮታል፣ የመማር ማስተማር ሂደቱን አስተጓጉሏል። በርካቶች ግቢውን እየለቀቁ ወደ ቤተሰቦቻቸው መሄዳቸው ይነገራል። ግጭቱ ከመጀመሩ ከሁለት ቀን አስቀድሞ ማታ ማታ እየጠበቁ ድንጋይ የወረውሩ ነበረ ተማሪዎች እና ጂሲ ካፕም ነበረ የተመራቂ ተማሪዎች ዋንጫም ነበረ እና የዛኔም ደግሞ የኢንጂነሪንግ ተማሪዎች በመሸነፋቸው አለመግባባት ነበረ እና በዛ አለመግባባት ነበረ። ያ የኳስ አለመግባባት ነው። ሜዳ ውስጥ ዳኛ ተሳስቷል አልተሳሳተም በሚል ነው እና ከዛ በኋላ ነው ወዲያው እዛው ነው ወደ ብሔር የቀየሩት ሁኔታውን። በእግር ኳስ ጨዋታ ምክንያት የተነሳ ግጭት የብሔር አዝማሚያና ብሔር ገጽታ ተላበሰ። ወዲያው የብሔር ገጽታ ነው የተላበሰው። የደረሰ ጉዳት አለ። ጉዳቱ እንኳን ያው ግልጽ የሆነ ነገር የለም እኛም ዶርም፣ እኔም አሁን ዶርም ነው ያለው እቴን ተኝቼ፣ ግን ግልጽ የደረሰ ነገር የለም። ግን በሴቶች በኩል በጣም ብዙ ጉዳት ደርሷል። ዶርሞች ማታ ማታ የገቡ በጣም በር እየሰበሩ እቃ እየወሰዱ ሽንት ቤት እየጣሉ አይነት ነገር ነው ያለው። ማን ነው ሴቶች ዶርም የሚገባው? ወንድ ተማሪዎች። እና እዚህም ወንዶች ዶርምም ላይ እየገቡ በሩን እየሰበሩ እንትን ያደርጋሉ። ግቢ ውስጥ ያሉትም ቢሆኑ ባልተረጋጋ መንፈስ ውስጥ ነው የምንገኘው እያሉ ነው ተማሪዎች ወደ መመገቢያ አዳራሽ መሄድ አለመቻላቸውን አንድ አስተያየት ሰጪ ተማሪ ጠቁሞኛል። እናስ እንዴት እየተመገቡ ነው? ያው በመኪና ከካፌ ያመላለሱላቸዋል። እናም በመኪና ጭነው ባሉበት ቦታ ነው የሚወስዱላቸው። ችግሩ ከተቀሰቀሰ ከሶስት ቀናት ወዲህ ዛሬ መጠነኛ መረጋጋት መታየቱ ነው የተገለጸው። የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ተወካይ አቶ አማረ መንገሻም ይህን ይጋራሉ። አሁን እየተረጋግቷል። መራሩ በተለያየ አደረጃጀቶችን ይዞ ሁለቱንም ግሩፖች ወይም ተጣ ተሰልተዋል የተባሉትን አካሎች እየለየ በእነሱ ላይ ውይይት እያካሄዱ ነው። የችግረኞች እየተለዩ ነው። በተለይ በማረጋጋት ሂደት ውስጥ የተለያዩ አካላት መሳተፋቸውን የሰሜን ሸዋ ዞን ፖሊስ መምሪያ ኃላፊ ኮማንደር ፍቅሩ ሳህሌ ጠቅሰዋል። ዩኒቨርሲቲው ከስነ ምግባር ጋር በተያያዘ ያሰናበታቸው ተማሪዎች ይመለሱ የሚሉ ወገኖች እንዳሉ መረጃ ያደረሰኝ ተማሪ ይናገራል። እንግዲህ ተማሪዎች ተጭረው ነበረ ግቢው በዚህ ሰዓት እንደሚረብሹልኝ ብሎ ተማሪ ጭሯል። ሰናበቱ የተደረጉ ተማሪዎች ነበሩ እና እነሱ ተማሪዎች ካልተመለሱልን ደግሞ አንገባ ምናምን አይነት ነገር ነው። ስብሰባ ያጠነጠነው እሱ ላይ ነበር። ተማሪዎቹ የተባረሩት በስነ ምግባር ጉዳይ ነው ወይስ በትምህርት ብቃት? አይደለም በስነ ምግባር ጉዳይ ነው የሚለው ከዚህ ፊት ባሳያችሁት የዲስፕሊን ግሽፈት ከአንድም ሶስት ጊዜ መክረናችሁ እምቢ ብላችኋል፣ አሁንም በፈጸማችሁት ወንጀል ከዚህ ግቢ ተባራችኋል የሚለው ማስታወቂያ። ምን ያህል ተማሪዎች ይሆናሉ የተባረሩት? እሱን እንኳን እርግጠኛ አይደለሁም፣ ግን ወደ ስድስት ሰባት ወደ አስር የሚጠጉ አይነት ተማሪዎች መሰለኝ። እስካሁን በተፈጠረው ግጭት የደረሰው ጉዳት እንዴት ይገለጻል? ኮማንደር ፍቅሮ መጠነኛ ጉዳት ነው። ለክፉ የሚሰጥ ጉዳት የለም። መጠነኛ ጉዳቶች በውስጥ እንደማሪዎች ላይ አለ። እነሱም እርዳታ ተደርጎላቸው ሕክምና ጣቢያ ላይ ነው ያሉት ወይስ ከሕክምና ወጥተዋል? እንደኛ ባለን መረጃ ወጥተዋል ነው አባ ተደርጎላቸው ወጥተዋል። ምናልባት አንድ ወይም ሁለት ልጆች ሊኖሩ ይችላሉ። ምን ያህል እንደሆኑ ጉዳት የደረሰባቸው ይታወቃል፣ እርግጠኛ አይደለሁም። ብዙ ተማሪ ግን አይደለም። በተለይ ግጭቱን የሚያባብሱ አካላት ከድርጊታቸው እንዲታረሙ ህጋዊ ተጠያቂነት እየሰፈነ ነው ብለዋል። እንደ ጸጣይ ውስጥ ገብቶ እያረጋጋን ያለ ፌደራል ፖሊስም የክልሉ አድማ ብተና ፖሊስም በጋራ ገብተው እየሰሩ ነው ያሉት፣ ችግሩን የሚያባብሱ ጥፋት ላይ ያሉ ተማሪዎች በህግ ቁጥጥር ስር ይዋሉም አሉ። አሁንም እንዲባባስ የሚሰሩ አሉ። አልፎ አልፎ እነሱም በቁጥጥር ስር በህግም እንዲጠየቁ እያደረግን ነው። እዛም የሚከሰቱ አልፎ አልፎ በግለሰብ ደረጃ የሚከሰቱ ጥቃቶች አሉ። በአንዳንድ ተማሪዎች እ ስታይሉ በቁጥጥር ስር እየዋለ በህግም እንዲጠየቁ እያደረገ ዩኒቨርሲቲውም በራሱ የውስጥ አሰራር እየጠየቀ ሁኔታዎችን እያስተካከለ ነው ያለው። የዩኒቨርሲቲውን አስተያየት ለማካተት ተደጋጋሚ የስልክ ጥሪ ብናደርግም ምላሽ የሚሰጠን አካል አላገኘንም። ምላሽ የሚሰጠን አካል እንዳገኘን ተጨማሪውን መረጃ ይዘን የምንቀርብ መሆኑን እናስታውቃለን። ለአሜሪካ ድምጽ ሬዲዮ መስፍን አራጊ ነኝ ከደሴ። አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችን እስከ ምሽቱ አራት ሰዓት ይቀጥላሉ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮናም ቪኦኤ ሆርን ኤምኦ ቢአይ ብላችሁ ልታገኙን ትችላላችሁ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ከጉግል ፕሌይ ወይም ከአፕስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ገቢና በሚል ርዕስ የሚተላለፍላችሁን ስርጭታችንን በአርባ ዘጠኝ ሜትር ባንድ አጭር ሞገድም ታገኛላችሁ የምሽቱ አየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው ቴክኒሻን ካርል ስተርሊንግ የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች የምሽቱ ፕሮግራም ዋና አዘጋጅ አሉላ ከበድ ነው አስተናጋጆቻችሁ ሰሎሞን አባተና ቆንጅት ታዬ ነን። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከ29 ደቂቃ ሆኗል። የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን በሁለተኛው የዓለም ጦርነት ፍጻሜ ዋዜማ ላይ የተባበሩት ኃይሎች ከፍተኛ ድል በተጎናጸፉባት የፈረንሳያዋ ኖርማንዲ ከተማ በሚገኘው የአሜሪካ ወታደራዊ መካነ መቃብር ላይ በዛሬው እለት በተካሄደው ሰባ አምስተኛው የዲዴይ መታሰቢያ ላይ ተካፍለዋል። ቀደም ብለው ሁለቱ መሪዎች ካን ከተማ ላይ ተገናኝተው ውይይት አድርገዋል። ዩናይትድ ፈረንሳይ፣ ካናዳ፣ ብሪታንያ እና ሌሎችም የሁለተኛው የዓለም ጦርነት ህብረት ሀገሮች የወደቁ አርበኞቻቸውን እያሰቡ ሲሆን በዛሬው ዕለት በተለያዩ አካባቢዎች በሚገኙ መካነ መቃብሮችና ሀውልቶች ዙሪያም ሰባ አምስተኛው መታሰቢያ እየተከበረ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሱዳን ወታደራዊ መሪዎችንና ተቃዋሚውን ህብረት ስለዚያች ሀገር የዲሞክራሲ ሽግግር ጉዳይ ሊሸመግሉ ነገ አርብ ወደ ካርቱም እንደሚጓዙ በዚያ ከሚገኘው የኢትዮጵያ ኤምባሲ ዲፕሎማሲያዊ ምንጭን የጠቀሰ የሮይተርስ ዘገባ አስታወቀ። ጠቅላይ ሚኒስትር አብይ ለአንድ ቀን በሚያደርጉት የካርቱም ቆይታ ከሽግግሩ ወታደራዊ ምክር ቤትና ከተቃዋሚው የነጻነትና የለውጥ ኃይሎች አባላት ጋር ተገናኝተው እንደሚነጋገሩ ነው ምንጩን ጠቅሶ ሮይተርስ ያስታወቀው። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና የዓለም ዜና በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የሐሙስ ግንቦት 19 2011 ዓ.ም ምሽት ስርጭት ነው። ወደ ተከታዩ ዘገባ እናልፋለን። የፕሬስ ነጻነት በዓለም ደረጃ ነጻ በሚባሉት ሀገሮች ሳይቀር እያሽቆለቆለ ሄዷል ሲል ፍሪደም ሃውስ የሚባለው የመገናኛ ብዙሃን ነጻነት ተሟጋች ድርጅት ገልጿል። አዲስ የጭቆና ጫና የማሳደር አይነቶች ከማዕከላዊ አውሮፓ እስከ ዩናይትድ ስቴትስ ባሉ ግልጽ በሚባሉት ማኅበረሰቦች ሳይቀር እየተስፋፉ ናቸው ብሏል። ፍሪደም ሃውስ የትራምፕ አስተዳደር በጋዜጠኞችና በመገናኛ ብዙሃኑ ላይ ይከፍታቸዋል ያላቸው ጥቃቶች አሳሳቢ መሆናቸውን መናገሩንም ሪፖርተራችን ራማን ታይለር ዘግቧል። አዳነች ፍሳዬ ታቀርበዋለች። ነፃ ጋዜጠኝነትን ለማዳከም የሚሞክሩት አምባገነን ወገኖች ኃይላቸውን ማጠናከር ቀጥለዋል። ይሁንና ቋፍ ላይ ባሉት ዲሞክራሲዎች ላይ አዲስ ዘዴዎች እየተከሰቱ መሆናቸውን ፍሪደም ሃውስ ያወጣው አዲስ ዘገባ ገልጿል። ዘገባው እንደሚለው የቻይና ተጽዕኖ አሳዳሪነት በዓለም ደረጃ እየተስፋፋ መሄድ በአፍሪቃ ዙሪያ ሚዲያን ለመቆጣጠር የሚደረገውን ጥረት ያካትታል። በፍሪደም ሃውስ የጥናትና ትንታኔ ስራ አስኪያጅ ሳራ ሪፑቺ ያብራራሉ። መልእክቶቻቸውን በውጭ ሀገራት በማስተላለፍ የሚያትሙላቸውና የሚያሰራጩላቸው ተባባሪ ሚዲያዎችን ይጠቀማሉ። ይህን የሚያደርጉትም በጋዜጠኞች ላይ ጫና በማድረግ ነው። ለቤጂንግ ሳንሶር እንዲያደርጉም ዲፕሎማቶችንና የሚዲያ ባለቤቶችን ይጠቀማሉ። ፍሪደም ሃውስ እንደሚለው የቀኝ ክንፍ ህዝባውያንነት እየተነሳሳ ባለበት በሆነ ወቅት የሚዲያ ነጻነት ድባብ እየጨለመ ሄዷል። በዓለም ደረጃ የነፃነት ሁኔታቸው እየጠበበ ነው የሚባሉት ሁለት ክልሎች ዩሮዣና መካከለኛው ምስራቅ ሰሜን አፍሪካ ሲሆኑ የፕሬስ ፍሪደም መለኪያ ከአምስት ዓመታት ወዲህ በዘጠኝና በ11 ከመቶ ቀንሷል። በአጠቃላይ በአውሮፓ የፕሬስ ነጻነት ደረጃ በ8 ከመቶ እንዲወርድ አድርጓል። በፍሪደም ሃውስ መለኪያ መሠረት ነጻ በተባሉት 16 ሀገሮች ካለፉት አምስት ዓመታት ወዲህ የፕሬስ ነጻነት ቦታቸው ቀንሷል። አዲሱን የጥናት ዘገባ በማውጣት ቀዳሚ ቦታ የሚይዙት ሰራሪ ፑቺ ፍሪደም ሃውስ በዓለም የዲሞክራሲ መሪ ኃይል የሚላት ዩናይትድ ስቴትስ በሚዲያዎች ላይ ጥቃት ትከፍታለች ብለዋል። ዋናዎቹ የዜና ማሰራጫዎች በጥቃቶቹ ሳይሸማቀቁ ጥቃቶቹን በመቋቋም ጥንካሬ አሳይተዋል። መሪዎችን ተጠያቂ የሚያደርጉ መረጃዎችን ማሰራጨት በመቀጠላቸውም እንዲሁ። ስጋቱ ግን ሁኔታዎች እየተለወጡ መሆናቸው ነው። በፊት ወደ ነበርንበት ሁኔታ የመመለሱ ጉዳይ ከባድ ይሆናል። ሱዳንንና ቬኔዙዌላን በመሳሰሉት የሚዲያ እድባባቸው ችግር ላይ ያሉት ሀገሮች ድክመቱ እንዳለ ሆነው ማኅበራዊ ሚዲያ ለጋዜጠኞችና ለዲሞክራሲ ከፍ ያለ ሚና ይኖረዋል። የሐሙስ ምሽት ዝግጅታችን ይቀጥላል። አድማጮች አብራችሁን እንድትቆዩ በድጋሚ እንጋብዛለን። የከተማችንን ባለሀብቶች የሚያሸማቅቁ ኃይሎችን ሕግ ፊት በማቅረብ መንግሥት ኃላፊነት ሊወስድ ይገባል ሲሉ የባህር ዳር ከተማ ወጣቶች መጠየቃቸውን ሪፖርተራችን አስቴር ምስጋናው ከዚያው ዘግባለች። ከቅርብ ጊዜ ወዲህ በባህር ዳር ከተማ ውስጥ ሕገወጥ እንቅስቃሴዎች እየታዩ ነው ይላል ዘገባው። የከተማይቱ ነዋሪዎችና ባለሀብቶች በከፍተኛ ስጋት ላይ መሆናቸውን የገለጹት የከተማይቱ ወጣቶች የምክክር መድረክ አዘጋጅተው ነበር። በመድረኩ ላይ ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ ከፍተኛ የመንግስት አመራር አካላትና የከተማይቱ ባለሀብቶችም ተገኝተዋል። አስቴር ምስጋናው ተጨማሪ ይዛለች። ከቅርብ ጊዜ ወዲህ የባህር ዳር ከተማ ሰላም ታሟል ይላሉ ነዋሪዎቿ። ከፊታችን ላይ እኮ ተዘርፎ እየሄደ ወጣቱ ነው የሚይዘው ሌባል። ህገ ወጥ ስራ የሚሰሩ አንድ ሺህ ተወረዳ የሚመጡ ባጃጆች ሌላ አንድ ሺህ ጨምረው እስከ አምስት ሺ ደርሰዋል። እኛ ቤተክርስቲያን አካባቢ መጠው በቀን እየቀሙ ነው ያ። ከዚህ ባለፈ በአንዳንድ በከተማ ውስጥ ባሉ የንግድ ተቋማት ላይ ጥቃት መፈጸም እና በማህበራዊ ሚዲያ ደግሞ የአንዳንድ ባለሀብቶችን ስም በመጥቀስ ማጥላላት እየተስተዋለ ነው ይህ ደግሞ በቅርቡ መስመር ካልያዘ የከተማዋን ኢኮኖሚ በእጅጉ ይጎዳዋል፣ ይላሉ የንግዱን ማህበረሰብ ወክለው የተገኙት። ከተማችን የኢንቨስትመንት መናኸሪያ እንዲሆን ነው ማድረግ ያለብን እንጂ ማንም ሰው ወደዚህ እንዳይመጣ ማድረግ እኔ ፌር ነው ብያለሁ። አንድ ቀን የሚፈልገውን ሰው ማዘጋ ከቻለ በየተራ ያዘጋናል ማለት። መንግስት መንግስት ሊሼት ይገባል። ያለበለዚያ የጎበዝ አለቃ እያቋቋሙ እንደዚህ አይነት እርምጃ የሚወሰድ ከሆነ እኛም በአቅማችን የጎበዝ አለቃ ማቋቋም አለብን ማለት ነው። ተጎድተናል አላደግንም ሀብት አላፈራንም እያለ ያለችው የምናጠፋ ከሆነ እኔ ሌላ ሰው መውቀስ ያለብን አይመስለኝ ራሳችን መውቀስ ያለበት ነገሩን ከምንጩ ማድረግ አለብን ያሉ ጥቂት የባህር ዳር ከተማ ወጣቶች የከተማዋን ባለሀብቶች ከአመራሩ ጋር በማቀራረብ የህግ የበላይነት እንዲከበር የውይይት መድረክ አዘጋጅተው ነበር ምክትል ጠቅላይ ሚኒስትር ደመቀ መኮንንና የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንንን ጨምሮ የክልሉ ከፍተኛ አመራሮች በተገኙበት በእርግጠኝነት መናገር የምፈልገው ነገር ቢኖር በባህር ዳር ከተማ ውስጥ እየተደረጉ ያሉ ነገሮች በሙሉ የባህር ዳር ወጣትን አይወክሉም። አሁንም ይህንን ስማችንን የሚያጠፋውን የከተማዋን ገጽታ የሚያጠለሸውን ነገር ለማስወገድ አብረን እጅ ለእጅ ተያይዘን ከባለ ሀብቱ ጋር ከመንግስት ጋራ ተያይዘን አብረን መስራት እንዳለብን በዚሁ አጋጣሚ ጥሪዬን ማስተላለፍ እፈልጋለሁ። መጽሐፍ ቅዱስ እንደዚህ ነው የሚለው መንግስት ክፉ የሚያደርጉትን ለመቅጣት በጎ የሚያደርጉትን ደግሞ ለማመስገን ከእግዚአብሔር የተሾመ የእግዚአብሔር አገልጋይ ነው ይላል። ስለዚህ መንግስት መቅጣት ያለበት ህግን ማስከበር ያለበት መጀመሪያ ግንባር ቀደም መውሰድ ያለበት መንግስት ነው ብዬ አስባለሁ። ነሐሴ አንድ ላይ ግን ያከፈልነው ዋጋ ትናንት ባለቤት ይወዳ በመነገጠው ታስሬያለሁ ስምንት ወር ሙሉ ማለት ነው። በጸረ ሽብር ወንጀል ተብሎ ክሱ ይላል። እኔ አይደለም ይችን ውድ ውብ የሆነች በእግዚአብሔር እጅ ያለች ሀገር አይደለም ቤት የሚረብሽ አላውቅም። እነዚህ ሰዎች ከተማችን ላይ መጠው ብዙ ድሆቹን ስላቀፉ መስታየታቸው መስበር ነው ዋጋ ከፍላቸው ዋጋቸው የሚመለስላቸው በዚህ ነው ዋካቸው ወደ ቀርባችን የእኛ የኢትዮጵያውያን ባህሪ ይሄ አይደለም። ውይይቱን ያደመጡት የክልሉ ርዕሰ መስተዳደር ዶክተር አምባቸው መኮንን ማህበራዊ ሚዲያ በአግባቡ ካልተጠቀሙበት የስርዓት አልበኝነት መነሻ ነው የሚሆነው ብለዋል። ጠላ ለጨዋ ልጅ መጫወቻ ለባለየ መማቻ ይላሉ። ሶሻል ሚዲያ እንደዛ ነው እየሆነ ያለው። በዚህ እንዳትበገሩ እንዳትሸበሩ። አሁን አሁን የገቢ ምንጭም እየሆነም ጭምር ነው። ፖለቲካው እንዴት እንደሚያምሰው እያያችሁ ነው። የዋልጌ መጫወቻም እየሆነ ነው። መልካም አስተምህሮ የሚተላለፍበትን ያህል እንዲህ አይነት እኩይ ተግባራትም የሚተላለፍበት ነው። ጀግና ማለት ፊት ለፊት የሚሰማውን የሚናገር ነው። ተደብቆ በድብቅ ስም የሰው ስም የሚያጠፋ አይደለም። ለዚህ እንዳትሸበሩ እንዳትጨነቁ ነው ልናሳስባችሁ የምንፈልገው። ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ህግን የማስከበር ስራው አሁን ተጀምሯል፣ በቀጣይም ተጠናክሮ ይቀጥላል ነው ያሉት። በፌደራል ደረጃ የህግ የበላይነትን ጠበቅ አርጎ ወደ ተግባር ለመለወጥ ከፍተኛ እንቅስቃሴ ላይ ነው። በአጭር ጊዜያት በብዙ ሺህ የሚቆጠሩ የብዙ ድሆችን ደም የሚታደጉ ወደ ፍትህ አደባባይ የሚያመጡ እንቅስቃሴዎች ተጀምረው በሺዎች የሚቆጠሩ ተጠርጣሪዎች ወደ ህግ እንዲቀርቡ ሰፊ ስራ እየተሰራ ነው። በእርግጠኝነት የሚነግራቸው ከዚህ በላይ እንዲህ አይነት ነገር ሊፈቀድ ስለማይገባ ጠንከር ያለ የህግ የበላይነት ማስከበር ስራ ውስጥ እየተገባ ነው። በቅርቡ በባህር ዳር ከተማ የክልሉ ፖሊስ ኮሚሽን ከከተማ አስተዳደሩ ፖሊስ መምሪያ ጋር በመቀናጀት ድንገተኛ ፍተሻ ያደርጋሉ። በዚህም ከሰማኒያ በላይ ህገ ወጥ ባጃጆችን ስለታማና የጦር መሳሪያዎችን ይዘው ሲንቀሳቀሱ በቁጥጥር ስር መዋሉን በክልሉ ፖሊስ ኮሚሽን ኢንፎርሜሽንና ኮሚኒኬሽን ልማት መምሪያ ኃላፊ ረዳት ኮሚሽነር ሰኢድ አህመድ ይናገራሉ። ምንም አይነት ሰሌዳ የሌላቸው እና በተሰረቀ ሰሌዳ የሚንቀሳቀሱ ተገኝተዋል። የፊትና የኋላ ሰሌዳ የማይመሳሰል ለጥፈው ሲንቀሳቀሱ ተይዘዋል። ስምሪትና መርሃ ግብር የሌላቸውም እንደዚሁ በተመሳሳይ መንገድ ሲንቀሳቀሱ ተይዘዋል። ተሽከርካሪዎቹ ሲያዙ የጦር መሳሪያዎች አብረው የተዘበበት ሁኔታ አለ። ሽጉጥ፣ ክላሽ፣ እንዲሁም ገጀራዎች እና ጩቤዎች፣ ፌሮ ብረቶች የመሳሰሉ ነገሮች አብረው የተያዙበትና የተገኙበት ሁኔታ ነው ያለ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ የምሽቱ ርዕስ እናልፋለን። ባህልና ማህበረሰብ ኢትዮጵያውያን፣ ዓለም የመሰከረልን እንደ ጥበብ ሸማ ህብር ባጌጠ ባህላዊ ማንነት የተሳሰርን በፍቅር አብረን የኖርን ህዝቦች ነን ብለዋል የኢትዮጵያ ባህልና ቱሪዝም ሚኒስትር ሂሩት ካሳ። ሚኒስትሯ ይህን የተናገሩት በደቡብ ክልል ሶዶ ከተማ በተካሄደው የባህል አውደ ትዕይንት ላይ ነው። ይህ ሀብት ለክልሉ ባህል በማህበራዊና ምጣኔ ሀብታዊ እድገት የበኩሉን አስተዋጽኦ እንዲያበረክት በጥናትና ምርምር መደገፍ አለበት ብለዋል። በክልሉ የሚገኙ ባህላዊ ስርዓቶችን ለሀገራዊ ልማትና ለሰላም ግንባታ በሚገባ መጠቀም ያለመቻሉን ያለመቻሉን የተናገሩት የአውደ ትዕይንቱ ተሳታፊዎች ተመሳሳይ ትዕይንት በባህል የህዝብ ለህዝብ ግንኙነትን ከማጠናከርም በላይ እርስ በርስ እንዲተዋወቁ ይረዳል ብለዋል። ዳሩ ግን የባህል ቅርሶችን በሚገባ አስተዋውቆ የቱሪዝም ማዕከል ማድረግ ያለመቻሉ ጎጂ እንደሆነ ነው የጠቆሙት። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ ልኳል። የደቡብ ክልል የበርካታ ቱባ ባህሎች ባለቤት ነው። ክልሉ የተለያዩና የበዙ አንጡራ ያልተዳሰሱ ባህላዊ ስርዓቶች አሉበት። እንደ አንዳንድ የባህል ጉዳይ አዋቂዎች አስተያየት በክልሉ የሚገኙ ህዝቦችም የራሳቸው በሆነ ህብረ ቀለማት ያጌጡ ሲሆኑ ከኪናዊ የባህል አጨፋፈር እስከ ለየት ያለ ያኗኗር ዘይቤና ፍልስፍና የሚዘልቅ ልዩ ልዩ ስነ ልቡና ያላቸው። የዘርፉ ምሁራንም እንደሚሉት በአያሌ ልዩነቶች ውስጥ መተሳሰብና መከባበር ከምን የሚበልጥባቸው ህዝቦች ናቸው። ከባህላዊ ግጭት አፈታት እስከ እርስ በርስ ግንኙነት የህዝብና አብሮነትና አንድነት የሚያጠናክሩ ትፍቶች ይገኙበታል። የአምሳ ስድስት ብሔር ብሔረሰቦችን ህዝቦች መኖሪያ የሆነው የደቡብ ክልል ይሁን እንጂ እነዚህን አንጡራ ባህሎች በልጽጎ ከዘርፉ ይገኛል ተብሎ የሚጠብቀውን ትሩፋት ማግኘት አልተቻለም ይላሉ ተቺዎች። ለዚህም ሲባል ችግሩን ለማቃለል ያለመ የደቡብ ክልል የባህል አውደ ትዕይንት ካለፉት አራት ዓመታት አንስቶ በክልሉ መካሄድ ተጀምሯል። አራተኛውም ዙር በወላይታ ሶዶ ከተማ ተካሂዷል። በዚህ አውደ ትዕይንት ላይ ነው የኢትዮጵያ ባህልና ቱሪዝም ሚኒስትር ሂሩት ካሳ ኢትዮጵያውያን አለም የመሰከርላቸው እንደ ጥበብ ሻማ ህብርግ ባጌጠ ባህላዊ ማንነት የተሳሰርን በፍቅር አብረን የኖርን ኩሩና ታላቅ ህዝቦች ነን ያሉት ይህ ማንነታችን በወዳጆቻችን ብቻ ሳይሆን ድንበር ጥሰው ይህንን ሀብታችንን ሊቀሙን የመጡ ጠላቶቻችንም ሳይቀር ጠንቅቀው ያውቁታል። ለዚህ መተሳሰራችን፣ ለዚህ አብሮነታችን ሁነኛ መሰረቱ ደግሞ ያልተበረዘውና ያልተከለሰው ባህላችን ነው። አባትና እናቶቻችን ያወረሱን ባህል ከመነሻው ፍቅርንና ሰላምን የሚሰብክ ነው። አብሮ መብላትን፣ አብሮ መጠጣትን፣ በጋራ መስራትን አንዱ ሲቸገር ለሌላው አለውልህ ብለው ድጋፍ መስጠትን የሀገር ፍቅርን ስሜትን ያወረስነው የወረስነው ንጹሕ አስተሳሰብ ከነበራቸው ቀደምት እናትና አባቶቻችን ነው። አባቶችና እናቶች ያስረከቡን ያልተበረዘውን ባህሎቻችን ለመጪው ትውልድ ጠብቆ የማውረስ አደራ አለብን ያሉት ሚኒስትሯ በክልሉ የሚገኙ ቱባ ባህል በማህበራዊና ምጣኔ ሀብታዊ እድገት ውስጥ የበኩልን አስተዋጽኦ እንዲያበረክት በጥናትና በምርምር የተደገፈ ተግባር መፈጸም እንዳለበትም ተናግሯል። በክልሉ የሚገኙ ዩኒቨርስቲዎችም ይህንን ማድረግ ኃላፊነት የተጣለባቸው መሆኑም ተናግሯል። ተመሳሳይ የባህል አውደ ትኝቶች ዓለም አቀፋዊ ይዘት ኖሯቸው ከትውፊቶቹ ማትረፍ እንዲቻል የክልሉ መንግስት የጠነከረ ስራ መስራት አለበት ሲሉ ያሳሰቡት ሚኒስትሯ መስሪያ ቤታቸው በቂ ድጋፍ እንደሚያደርግም ገልጠዋል። በክልሉ የሚገኙ ባህላዊ ስርዓቶች ለአገራዊ ልማትና ለሰላም ግንባታ በሚገባ መጠቀም አለመቻሉን የተናገሩት ደግሞ ከከፋ ዞን በአውደ ትኝቱ የተሳተፉት ወይዘሪት ገሌላ ሀብተ ማርያም ናቸው። እንደዚህ አይነት ትኝተ ባህል የህዝብ ለህዝብ ግንኙነት ከማጠናከርም በላይ እርስ በርስ እንድንተዋወቅ ያደርገናል ብሏል። አሁን ባለንበት ኮንዲሽን እንደ ሀገርም ብዙም ደስ የሚል ነገር ያለው አይመስለኝም። እንደ ሀገር ብጥብጦች ያሉበት ወቅትም ቢሆን ደቡብ ክልል ላይ ደግሞ ጥሩ ነገሮች ታይተ አሉ። ባህላዊ እሴቶቻችንን ሼር የምንደራረግበት፣ እርስ በርስ የምንተዋወቅበት፣ አንዱ የሌላውን ባህል የሚቀበልበት የሚያይበት ሀሳብ የሚወስድበት ነገር ነውና ደስ ይላል። እንደዚህ በደቡብ ክልል ላይ ከአምሳ ስድስት በላይ ብሄረሰብ ኑሮ ተቻችለውና ተከባብሮ መኖሩ ያስገርማል ብዬ አስባለሁ ምክንያቱም እኛ ያለን አንድ ኢትዮጵያ ነው። አንድ ሀገር ኢትዮጵያ የምትባል ሀገር ነው ያለን። ነገር ግን የራሳችን የሆነ የተለያየ ባህል አለን፣ ታሪክ አለን፣ እሴት አለን። ከዛ በዘለለ ግን ምንድን ነው የምንሰብከው? ምንድን ነው የምናሳየው የሚለው ለሚመጣው ትውልድም ይሁን ለማያቀን አንዲት ኢትዮጵያ ነው መስበክ የምንችለው። ከምባታ ጠምባሮ ዞን ተሳታፊ አቶ አብርሃም አበበ፣ ባህሎቻችን የጋራ እሴቶቻችን በመሆናቸው አብሮነታችንን በማጠናከር መሆንም አሁን አገሪቱ ገብታበታለች ብሎ በሚያስቡት ዋልታረገጥ ያሉት አስተሳሰብና የሚታዩ ልዩነቶችን ያድርቃል ሲሉ አጽንኦት ሰጥተው ተናግሯል ሁሉም ዞን ላይ ያሉ ብሔረሰቦች በአንድነት ለምሳሌ ሁለት ሶስት እና ከዛ በላይ ብሔረሰቦች አንድ ላይ ያለንባቸው ዞኖች አሉ እንደ ጉራጌ ዞን ከምባታ ጠንባሮ ዞን እዚህ ጌዲዮ ዞን ገመጎፋ ዞን አንድ ላይ የነበርበት አለ እዛ ውስጥ ላሉ ብሔረሰቦች በአንድነት የጋራ የሆነውን ሴታችንን ባህል እየሰራን ያሳለፍንበት በደማቅ ሁኔታ አክብረናል ብዬ አስባለሁ እነዚህ ፌስቲቫሎች አንዳችን የአንዳችንን ባህል እንድናውቅም የየብሔረሰቦቻችን ደግሞ በባህልም እንድናስታውቅም በርካታ በጋሞ ብሔረሰብ ባህላዊ የግጭት አፈታትና ቅድሚያ መከላከል ዙሪያ ጥናት ያቀረቡት የክልሉ ባህል ቱሪዝምና ስፖርት ቢሮ የባህልና ቅርስ ባለሙያ አቶ ሙሉን የተፈራ በበኩላቸው በክልሉ የሚገኙ ባህሎች ሰላም በማውረድና በግጭት አፈታት ሂደት ትልቅ መሳሪያ መሆናቸውን ተናግረው በተቀናጀ ሁኔታ መጠቀም እንደሚገባ ገልጠዋል። ባህል እንግዲህ የማይነካው ነገር የለም፣ የማይነካው አካል የለም። ሁላችንም የአኗኗራችን አበላላችን፣ አጠጣጣችን፣ አካሄዳችን፣ አነጋገራችን፣ ሁለመናችን የሚያንጸባርቀው ባህላችንን ነው ማንነታችንን ነው። ስለዚህ ሁሉም ከቤተሰብ ጀምሮ ልጅ ከማሳደግ ጀምሮ ከትምህርት ቤት ጀምሮ ማህበረሰቡ አጠቃላይ መንግስትም በተዋረድ መንግስት ማለት አክቹዋሊ ህዝብ ማለት ነው። ሁሉም የየድርሻውን መወጣት እንዳለበት ነው። ስለዚህ እየተወጣን ነው ወይ? ትኩረት ሰጠናል ወይ? ትኩረት አልሰጠንም በቂ አይደለም። በክልሉ የሚገኙትን ቱባ ባህሎች በሚገባ በማስተዋወቅ የቱሪዝም ማዕከል ማድረግ እንዳልተቻለም በአውደ ጥናቱ ተገልጧል። ለአሜሪካ ድምጽ ራዲዮም፣ ዮናታን ዘብዲዮስ ከሐዋሳም ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። ዮናታን ዘብዲዎስን ለዘገባው አመሰግናለሁኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ለጥቂት ደቂቃዎች ወይም ሰከንዶች ሙዚቃ እንጋብዛችሁ እያለ ነው ፕሮዲውሰራችን ተምራት ሞላ። I <laughs> i እናመሰግናለን ታምራት ሞላንም፣ እንዲሁም ጋባዣችንን ፕሮዲውሰሩን ንጉሱ ታምሬን የባህልና ማህበረሰብ ምን አልሽኝ? ቆንጆ ታምሜ ተኝቼ ነው ርዕሱ። ቆየት ያለ ግሩም ዜማ ነው። መቼ? አዎ፣ ርዕሱ ታምሜ ተኝቼ፣ ትናንትና ሌሊት በህልሜ መተሽብኝ። ቀጥል ወደ ዜና። አመሰግናለሁ ቆንጂት። እሺ ለማንኛውም የባህልና ማህበረሰብ ዝግጅታችን ይቀጥላል። ይህንን እንደ ቤት ስራ የያዘው ምን እንደሚባል ይሄ ዘፈን ርዕሱ ወደ መቀሌ ይመራናል። ተከታዩ ዘገባ የባህልና ስፖርት አንድነትን ለማበልጸግ ያላቸውን ሚና የመከረ ሲምፖዚየም መቀሌ ከተማ ላይ ተካሂዷል። አለም ፍስሐ ዘገባውን ይዟል። የባህልና ና ስፖርት ዘርፍ ሶስተኛ የጥናትና ምርምር ጉባኤ ዛሬ በመቀለ ከተማ ተጀመረ። የዚህ ጉባኤ ትልቁ ጉዳይ ከአባቶቻችን የወረስ ናቸው ባህላዊ ሴቶቻችን ና የተሸጋገረ የሞጡ አኩሪ ባህላችን መዳሰስን ነው ሲሉ በባህልና ቱሪዝም ሚኒስተር የጥናት ልማትና ምርምር ሴክተር ዳይሬክተር አቶ ቢነማስራት ተነግረዋል። ይህ ጉባኤ ባህላዊ ሴቶቻችን ለአገራዊ አንድነት፣ ለቱሪዝምና ለዛላቅ ልማት በሚል መሪቃል ነው እየተካሄደ ያለ በጉባኤው የፌዴራል ተወካዮች፣ ሁሉም የሚዲያ አካላት፣ የክልል ባህልና ቱሪዝም ቢሮዎች፣ የዩኒቨርሲቲዎች ፕሬዝደንትና ምክትል ፕሬዝደንቶች፣ ከተወሰኑ ሚኒስቴር መስሪያ ቤቶች የተወኮልና ሌሎች ባለድርሻ አካላት እየተሳተፉ ይገኛሉ። በባህልና ቱሪዝም ሚኒስቴር የጥናት ልማትና ምርምር ሴክተር ዳይሬክቶሬት ዳይሬክተር አቶ ቢነም አስራት የጉባኤው ዓላማ አስመልክተው ሲናገሩ እንዲህ ብለዋል። ትልቁ እንደ ውይይት የተፈለገው ባህላዊ እሴቶቻችንን በማንሳት ከአባቶቻችን እየተሸጋገሩ የመጡ አኩሪ ባህሎቻችን መከባ ማህበራችን እነዚህን ከግምት ውስጥ በማስገባት ጥናታዊ ጽሑፎች ይቀርባሉ። እነሱ ላይ ሰፋ ያሉ ውይይቶች ከተደረገ በኋላ እንደ ሀገር የምንወስዳቸውን በርካታ ተሞክሮ የሚሆኑ ጉዳዮችን ተቀምሮ፣ ለሚዲያ አካላት ለፖሊሲ ጉዳዮች የሚቀርቡበትን አጀንዳዎች የምናቀርብ ይሆናል። አቶ ቢናም የዚህ ጉባኤ ዓላማ ብለው ካነሱት ሁለተኛው ቱሪዝምን የሚመለከት ነው። ቱሪዝም ከሚያስገኘው ጥቅም ከፍተኛ ድርሻ አለው ብለዋል። በሁለተኛ ደረጃ እንደምናውቀው ቱሪዝም በሀገራችን ላይ ከፍተኛ ጥቅም ከሚያስገኙ ወይም ገቢ ከሚያስገኙ ሴክተሮች ውስጥ የአንበሳውን ድርሻ ይወስዳል። በተጨማሪ ስናይ ደግሞ ሀገራችን የማይዳሰሱና የሚዳሰሱ በዩኔስኮ በዓለም ቅርስነት የተመዘገቡ አኩሪ ታሪክ ያላት ሀገር በመሆኗ ይሄን እንደ አንድ እድል ተጠቅመን ያሉንን የቱሪስት መዳረሻ ስፍራዎች በማልማት በመጠበቅና ለቱሪስት ተደራሽ በማድረግ ሰፋፊ ስራዎችን መስራት እንደሚጠበቅብን በዚህ በሚቀርቡ ጥናቶችም ላይ ስፔሻሊ የመዳረሻ ልማት ላይ እና አገርን ከማስተዋወቅ አንጻር ያልሰራናቸው በርካታ ስራዎች ስላሉ እነሱን ጉዳዮች ከግምት ውስጥ በማስገባት ሰፋፊ ጥናታዊ ጽሁፎች ይቀርቡና ይቀርባሉ። ለሀገራችንም ተሞክሮ የሚሆኑት ጉዳዮች የሚወሰድ ይሆናል። አቶ ቢነም አስራት ጉባኤው በሶስተኛው ደረጃ ለማየት የያዘው አጀንዳ ስፖርትን የሚመለከት ነው ብለዋል። በሶስተኛው ጉዳይ የምናየው ስፖርት ዘርፍ ያው ለሀገራችን አንድም ወጣቱን የታነጸ በስነ ምግባር የተካነ ወጣትን ከማፍራት አንጻር ያለው ሚና ከፍተኛ ነው። ሴንሴቲቭም ኤሪያ ስለሆነ እዛ ላይ ሰፋፊ ስራ እንደሚጠበቅብን እውን ነው። በተጨማሪ ስፔሻሊ በወቅቱ ላይ የታዩ ያሉ ከስፖርታዊ ጨዋነት መጓደል ጋር ያሉትን ጉዳዮች ከመፍታት አንጻር እንደ ሚኒስትሪ ከፍተኛ ተሞክሮ የህዝብ ለህዝብ ግንኙነት ስፔሻሊ የባለድርሻ አካላትን አሰባስቦ ከማወያየት አንጻር ወጣቱ ላይ እንዲሰራ በርካታ የውይይት መድረኮች ይኖራሉና እሱ ላይ የተጀመሩ ስራዎችንም ከዳር ለማድረስ ይሄ መነሻ የሚሆን የጥናት ጉባኤ መዘጋጀቱ አስፈላጊ በመሆኑ ሚኒስትሩ ዘጋጅቶ ዛሬ ውይይቱ በይፋ ከፍቷል። ይሄ ነው አጠቃላይ የኮንፈረንሱ አላማ። ጉባኤ የያዘውን አላማ ለማሳካት የተለያዩ ጥናታዊ ጽሑፎች እንደሚቀርቡ ይታወቃል። በዚህ ጉባኤ የተለያየ ይዘት ያላቸው ዘጠኝ ጥናታዊ ጽሁፎች እንደሚቀርቡ አቶ ቢንያም ገልጸዋል። አጠቃላይ በዚህ በሁለት ቀን ቆይታችን ዘጠኝ ጥናታዊ ጽሁፎች ይቀርባሉ። በባህል ዘርፍ ሶስት የጥናታዊ ጽሁፎች ሲቀርቡ፣ በስፖርት ዘርፍ አንድ ይቀርባል። በቱሪዝም ዘርፍ አምስት የጥናታዊ ጽሁፎች ይቀርቡና ውይይት ይደረግባቸዋል። አጠቃላይ ጉባኤ የሚፈጀው ሁለት ቀን ሲሆን ሁለቱ ቀናት በጥናታዊ ጽሁፎች ዙሪያ ላይ ያጠነጠነ ሲሆን ሁለት ቀናት ቅዳሜና እሁድ ለአካባቢው የትግራይ ክልል ያሏቸው ዋና ዋና መዳረሻ ስፍራዎች ለተጋባዥ እንግዶች ክፍት ሆኖ ጉብኝት የሚደረግበት የባህልን ጉዳይ የቱሪዝምን ጉዳይ ስፖርትን ጉዳይ አካቶ እንዲሰራና አገሩን እንዲያውቅ አገሩን እንዲጎበኝ በተጨማሪ የአገር ውስጥ ቱሪዝምን ለማሳደግ ክበባት በየተቋሞቻቸው እንዲስፋፋ በማድረግ አገርን እንዲያውቁ፣ እንዲጎበኙ ትኩረት ያደርጋል ብለን እናስባለን። የተቃና ጉባኤ እንዲሆን እመኛለሁ። አቶ ቢና ማስራት ተሰጥኝ ማብራሪያ ያመሰግናለሁ። አሜሪካ ሬዲዮ አለም ፍስሀ ከመቀለ። የዚህ ዝግጅት ቀጣይ ክፍል ይኖረናል። አድማጮች፣ በሌላ ጊዜ እናቀርባለን። ፕሮግራማችን ይቀጥላል። አብራችሁን ቆዩ። በመጪዎቹ ዘጠና ቀናት ውስጥ እስከ ፊታችን ነሐሴ 30 አራት ቢሊዮን ዛፎች የሚተከሉበት መርሃ ግብር መቀረጹን የኢትዮጵያ መንግሥት አስታውቋል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ በጠቅላይ ሚኒስትሩ ጽህፈት ቤት በተካሄደው ውይይት ላይ ማብራሪያ ሰጥተዋል። እስክንድር ፍሬው ተከታትሎታል። ዛሬ በጠቅላይ ሚኒስትር ጽህፈት ቤት የተካሄደው ውይይት ኢትዮጵያን ጽዱና አረንጓዴ ለማድረግ በታቀዱ ፕሮጀክቶች ላይ ያተኮረ ነው። ፕሮጀክቶቹ ደግሞ የአዲስ አበባ የወንዝ ዳርቻ ፕሮጀክት፣ የጽዳት ዘመቻና የዛፍ ተከላ ፕሮግራሞች ናቸው። ካወያዮቹ አንዱ የነበሩት የውሃ መስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ኢንጂነር ስለሺ በቀለ አርባ ዛፍ በነፍስ ወከፍ በሚል ዓላማ በተያዘው የተከላ ፕሮጀክት ላይ አተኩረዋል። በብሔራዊ አረንጓዴ ልማት የድርጊት መርሃ ግብር ስር አርባ ዛፍ በነፍስ ወከፍ ተብሎ ስም የተሰጠውን ፕሮግራም ነው። ይህ አጠቃላይ ዶክመንት አገራዊ ዶክመንት ነው የተዘጋጀው ኤክስፐርቶች ከሚመለከታቸው መስሪያ ቤቶች ተውጣጥተው በኃላፊነት ያሉ ሀሳቦች ወደ አስር ሚኒስትሮች መክረውበት በአጠቃላይ እንደ ሀገራዊ ፕሮግራም የተዘጋጀ ነው። ዓላማው የኢትዮጵያን የተራቆተ አካባቢና ስነ ምህዳር በማሻሻል በቆሻሻ ምክንያት የተዛቡ አካባቢዎችን በተለይም ከተሞችን እንዲያገግሙ ማድረግ አልፎም በገጠር ውስጥ ያለው የተጎሳቆለ መሬት ወደ 17 ሚሊዮን ሄክታር የሚሆን መሬት በከፍተኛ ተጋላጭነት የአፈር መሸርሸርና የመቆርቆዝ ሁኔታ ላይ ስላለ ያንን የማሻሻል ከዛ አልፎ ከተሞችም የሆኑ ገጠር ያለ ስነ ምህዳር የማህበራዊና ኢኮኖሚያዊ ጠቀሜታው ከፍ እን ለማድረግ ነው። እንደ እንደሰማችሁት ቀደም ብሎ ክቡር ጠቅላይ ሚኒስትራችን በነኚህ በአግሮ ፎረስትሪ እና በደን ልማት ስራዎች ላይ በመመርኮዝ በሚቀጥሉት ጥቂት ወራት በሶስት ወራት ውስጥ እስከ ናሴ ሰላሳ ቢዘገይ አራት ቢሊየን ዛፎችን የመትከል ዋነኛ ፕሮግራም እንደዚሁም ደግሞ ከተሞችን አዲስ አበባን ብቻ ሳይሆን ማደስና ማስዋብ ዋና ዋና ፒላሮች ናቸው፣ ወይም ዋና ዋና ምሰሶዎች ናቸው ብለን ልንወስዳቸው እንችላለን። ሚኒስትሩ በዚህ የውይይት ፕሮግራም የፕሮጀክቱ ዓላማ ምን እንደሆነ በስፋት አብራርተዋል። በዛሬው አጀንዳችን በሁለቱ ፒላር መሰሶች ላይ የገጠር ልማት፣ አረንጓዴ ልማትና የከተማ ማሻሻያ ስራዎች ላይ ትንሽ ለማተኮር የገጠር እሺ የገጠር ገጽ ምድር የአረንጓዴ ልማትና አስተዳደር በተፋሰስ ልማት ስራዎች አንድ ነጥብ ሰባት አምስት ቢሊየን ዛፎችን ለመትከል የታሰበ ነው። ይሄ ማለት የተጎሳቆሉ ተፋሰሶችን እንዲያገግሙ የማድረግ ጥብቅ ቦታ በመፍጠር እነኚህ ለቦታዎች ላይ ደግሞ ቢያንስ አንድ ነጥብ ሶስት ስምንት ቢሊየን ችግኞችን መትከል ይሄ ደግሞ ጥሩ ተሞክሮም በሀገራችን አለ። ለምሳሌ በእርጋዳ ገትጋ፣ በአዲስ አበባ ዩኒቨርሲቲ የተከለለ ቦታ በሁምቦ፣ በአብረሃ ጽብሃ በትግራይ ክልል ያሉ መልካም ተሞክሮዎችን እነሱን የማስፋፋት ስራ በዚህ የክረምት ወቅት እያንዳንዱ ቀበሌ ጥብቅ ክልሎችን በማዘጋጀት ሊሰራበት ያስፈልጋል። ዛሬ በጽዱና አረንጓዴ ኢትዮጵያ ፕሮጀክት ላይ በጠቅላይ ሚኒስትር ጽሕፈት ቤት በተካሄደው ውይይት የተነሱ ሌሎች ነጥቦችን በሌላ ፕሮግራም መለስባቸዋለሁ ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮ ከአዲስ አበባ። የተከበራችሁ አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራሙን አዘጋጅ ሉላ በከበደና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ የቆየ ነው ሰለሞን አባተና ቆንጂት ታየ ነን። አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።